Voice of America. ፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የመንግስት መስሪያ ቤቶችን የአሰራር ስልት ከሙስና የጸዳ ለማድረግ እወስዳቸዋለሁ በሚላቸው እርምጃዎች አተገባበር ላይ መሰናክሎች ያጋጠሙት መሆኑን አስታውቋል። ሕጋዊነት የሌላቸውን ጨረታዎች በማምከንም በርካታ የመንግስት ገንዘብ መታገዱን ገልጿል። መለስካቸው አምሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ኮሚሽኑ ዛሬ ከተለያዩ የመንግስት ተቋማት ጋር ሙስናንና ብልሹ አሰራርን ለመከላከል የወሰዳቸውን እርምጃዎችና የተገኙ ውጤቶችን በተመለከተ ያደረገውን የአንድ ቀን አውደ ጥናት የከፈቱት ምክትል ኮሚሽነሩ አቶ ወዶ አጦ መስሪያ ቤታቸው በመንግስት ተቋማት ውስጥ ያሉ የአሰራር ጉድለቶችን በመጠቀም ሊፈጸሙ የነበሩ በርካታ የሆኑ የሙስና ወንጀሎችን እንዲመክሩ በማድረግ ተጨባጭ ተግባራትን ማከናወኑን ገልጸዋል። ኮሚሽኑ የሙስና ወንጀልንና ብልሹ አሰራርን ለመከላከል ከሚያደርጋቸው ጥረቶች ውስጥ አንዱ በተመረጡ ጉዳዮች ላይ ጥናትና ምርምር ማድረግ መሆኑን ያብራሩት አቶ ወደ አጠው የጥናት ውጤቱን ለሚመለከታቸው የመንግስት ተቋማት በመፍጠትና የመፍትሄ ሀሳቦችንም በጋራ በማስቀመጥ ተግባራዊነታቸውን መከታተል ነው ብለዋል በዚህ የተገኘውን ውጤትም ዝርዝር ምሳሌ ባይሰጡም አጠቃለው አቅርበውታል ኮሚሽኑ ባካሄዳቸው የእነዚህ አሰራር ጥናት ሂደቶች አማካኝነት የተለያዩ ሕግን ያልተከተሉ ጨረታዎችና ግዢዎች ከመፈጸማቸው በፊት በእንጭጩ እንዲቀጩ በማድረግ በርካታ መጠን ያለውን የመንግስት ሀብትና ንብረት ለመታደግ መቻሉን መጥቀስ ተገቢ ነው። ይሁንና ይህ የተቋማትን አሰራር ክፍተቶች የመድፈን ስራ በተደላደለ መንገድ ላይ የተጓዘ አይደለም። ምክትል ኮሚሽነሩ እንደሚሉት ከሆነ የፌዴራሉ ስነ ምግባርና ጽረ ሙስና ኮሚሽን በተመረጡ የመንግስት ተቋማት ላይ በተወሰነ የአሰራር ስልት አካባቢ በሚደረጉ ጥናቶች የመፍትሄ ዘዴዎችን ለመስጠት ሲሞክርም መንገዱ ሁልጊዜም ቀና ነበር ለማለት እንደማይቻልና እንዲያውም በአንዳንድ መስሪያ ቤቶች ኃላፊዎች ጫና እስከ መፍጠር እንደሚደርሱ አልሸሸጉም። ከእነዚህ ተግዳሮች መካከል የአንዳንድ ተጠኝ ተቋማት ኃላፊዎችና ሰራተኞች ተገቢውን ድጋፍ ከአለማግኘት አንስቶ ጥናቶች እንዳይቀጥሉ ጫና ከመፍጠር ድረስ ያሉ ችግሮች በየጊዜው መግጠማቸው አልቀረም። ብዙ ተደክሞባቸው የተከናወኑ ጥናቶችንም ለታለመላቸው ጥቅም በማዋል ረገድ በአንዳንድ ተቋማት ዘንድ የሚታየው ቸልተኝነት በትግበራ ወቅት እየገጠሙ ከሚገኙ ትግዳሮቶች መካከል አንዱ መሆኑን ኮሚሽኑ የትግበራ ክትትል በሚያቀርብበት ወቅት ለማረጋገጥ ተችሏል። በአውደ ጥናቱ ላይ በመንግስት ተቋማት ሙስናና ብልሹ አሰራርን የመከላከል ሥራ ውጤታማነትና ቀጣይ አቅጣጫ በሚል ርዕስ የጥናት ወረቀት ያቀረቡት የኮሚሽኑ የሙስና መከላከል ዳይሬክቶሬት ዳይሬክተር አቶ አክሊሉ ሙሉጌታም እንደተናገሩት ጥቂት የማይባሉ ተቋማት ከኮሚሽኑ የሚቀርቡ በጥናት የተደገፉ የመፍትሄ እርምጃዎችን ለመተግበር እግራቸውን እንደሚጎተቱ ያሳያሉ። ባቀረቡት ጽሑፍ ከተጠቀሱት መካከል አንዱ ኢትዮ ቴሌኮም ሲሆን ኢትዮ ቴሌኮም በጥናቱ ከተጠቆሙ ስድስት የመፍትሄ ሀሳቦች ሁለቱ በአመዛኙ የተተገበሩ ሲሆኑ አራቱ በሂደት ላይ የሚገኙ መሆናቸውን ይገልጻሉ። ተግባራው መጠናቀቅ ከነበረበት ግን የስድስት ወር ጊዜ ማለፉንም አቶ አክሊሉ በጥናታቸው ያስረዳሉ በመከላከያ ግንባታ ግብአት ማምረቻ ድርጅት የዝቋላ ስቲል ማምረቻ ፋብሪካን ደግሞ በተመለከተ የሰፈረው ከዚህ የተለየ ነው ከተቋሙ ጋር ግንኙነት ለመፍጠር በተለያየ ጊዜ የተደረጉ ጥረቶች ባለመሰካታቸው የተሰጡ የመፍትሄ ሀሳቦች ተግባራዊ ስለመደረጋቸው መሰብሰብ አልተቻለም መረጃውን ማግኘት አልተቻለም ማለት ይመስላል። በአቶ አክሊሉ ሙሉጌታ አመለካከት እንዲህ ያሉ ችግሮች ቢኖሩም ከትናንቱ ዛሬ የተሻለ እንደሆነ አይጠራጥሩም። ይህም ቢሆን በቂ አይደለም። ቀደም ሲል ለምሳሌ ከ50 ፐርሰንት አማካይ በላይ የሰጠናቸው የማሻሻያ ሀሳቦች ተፈጻሚ የማይሆኑበት ሁኔታ ነበር። አሁን ደግሞ ተሻሽለን በአማካይ ከ60 ፐርሰንት እስከ 70 ፐርሰንት ባለው ደረጃ ደርሰናል። እኛ ግን ይህን አይደለም የምንፈልገው። እንደ አገር፣ እንደ መንግስት፣ እንደ ተቋም ይሄ ይጎዳናል ብለን አቶ አክሊሉ ሙልጌታ በተለይ ለቪኦኤ እንደገለጹት በመሬት ዙሪያ የሚሰጡ አገልግሎቶች በመንግስት ገቢዎች፣ ጉምሩክ፣ የኮንስትራክሽን ኢንዱስትሪውና ትልልቅ የመንግስት ግዢዎች ለሙስና ያላቸው ተጋላጭነት ከፍተኛ እንደሆነ የኮሚሽኑ እምነት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ